የባህል መድረክ በኩሉ ፍሱህ ዘወቱ አበላቲሁ ኩሎሙ አመጣነ ትረክብ ነፍስ ሰብረት ሰምረታ ውስጋሁ መሰረቱ ውስጥ ያሬድ ነው ቀዬው። በያሬድ ታሪክ ብቻ አይደለም በሀሳቡ ጭምር ላይ ነው። ጤና ይስጥልህን አድማጮቻችን። በቅርቡ በጀርመን ክሮምበርግ ከተማ በተዘጋጀ ዝክረ ቅዱስ ያሬድ መርሃ ግብር ላይ ከቀረበ መንፈሳዊ ቅኔ የቀነጭብ ነውን ነበር ያሰማናችሁ። የዛሬው የባህል መሰናዷችንም በዚሁ ርዕሰ ጉዳይ ዙሪያ ያተኮረ ይሆናል። ሊቃ ሊቃውንት ማህሌታዊው ቅዱስ ያሬድ የቤተ ክህነት ዜማን በጽሁፍ ለመጀመሪያ ጊዜ ያቀናበረ፣ ልዩ ልዩ የሃይማኖት ጥናቶችን ያካሄደ ደራሲ፣ ገጣሚ፣ ባለቅኔና ጸሐፊ ጭምር ነው። በዚህ አስደናቂ ስጦታውና ለኢትዮጵያ ሙዚቃ የዜማ ቅንብር ፈር መቅደድ ላበረከተው ድንቅ አስተዋጽኦም ሊቁ ዛሬም ድረስ በመንፈሳዊ ስራዎቹ እለት በእለት ሲዘከር ይኖራል። ሕገ ኦሬት የተነገረባትና መስዋዕተ ኦሬት የተሰዋባት ጥንታዊቷ የክርስትና የሃይማኖት መሰረ የመንግስት አስተዳደር መቀመጫ የስነ ጽሁፍ፣ የስነ ስዕል፣ የስነ ህንፃና የስነ ጥበባት ታሪክ መፍለቂያ በሆነችው የአክሱም ከተማ ከክርስቶስ ልደት በኋላ በ505 ዓ ም የተወለደው ቅዱስ ያሬድ በሰባት ዓመቱ ወላጅ አባቱን በሞት ከተነጠቀ በኋላ እናቱ የአክሱም ገበዝ ለነበረው ለአጎቱ ለጌዶን እያስተማረ እንዲያሳድገው በአደራ እንደሰጠችው የታሪክ ድርሳኑ ይገልጻል። ብላቴናው ያሬድ ከአጎቱ ዘንድ ጸሎትና መዝሙረ ዳዊትን እየደገመ በሚማርበት ወቅት አጎቱ በደንብ እየተቆጣጠረ ጋር ሲሳሳትም አንዳንዴ እየገሰጸና እየገረፈ ለማድረቅ በሚያደርገው ጥረት ትግስቱን ያጣው ያሬድ ማይኪራህ ወደምትባል የቀዳማዊ ምኒልክ የመቃብር ቦታ ሄዶ በስደት መደበቁንም ነው አውደ ታሪኩ የሚነግረን። በዚህ መሃል ነው እንግዲህ ዛሬ የጥበበኞች አባት ሊቀ ሊቃውንት የተባለበትን የክብር ስም ለማግኘት የበቃበት አንድ ድንቅ ገጠመኝ በሕይወቱ የተከሰተው። ቅዱስ ያሬድ በጉዞ ወቅት ድካም ተጫጭኖት መንገድ ዳር ከሚገኝ የዛፍ ጥላ ስር ተጠግቶ ያርፋል። በድንገትም አንድ ትል ዛፍ ላይ ወጥቶ ፍሬውን ለመብላት ስድስት ጊዜ ሲወጣና ሲወድቅ ከቆየ በኋላ በሰባተኛው ሙከራ ከዛፉ ላይ ወጥቶ ፍሬውን ሲመገብ ማስተዋሉ አእምሮ እንዲለወጥና በጸጸት ፈጥኖ ከጥፋቱ እንዲመለስ እንደረዳው ይነገራል። ያ ትንሽ ትል ተስፋ ሳይቆርጥ ዛፉ ላይ ለመውጣት ከዓላማው ሳይናወጥ እየወደቀና እየተነሳ ባደረገው ትጋትና ተደጋጋሚ ጥረት የኋላ ኋላ ያሰበው እንደተፈጸመለት ተመልክቶም ሰውነቴ ሆይ ግርፋትን ለምን አትታገሽም? መከራንስ ለምን አትቀበይም ብሎ ሕሊናውን ከመከረና ከገሰጸ በኋላ ወደ መምህሩና አሳዳጊው አጎቱ ጌዲዮን ተመልሶ አባቴ ሆይ ሊቀርቱ አድርግልኝ እንደ ማስተምረኝ ብሎት በዛው በአክሱም ትምህርቱን በትጋት ሊከታተል ችሏል። በሊቁ ቅዱስ ያሬድ ሰብዕና ዙሪያ በተለያዩ አውደ ጥበቦችና የሃይማኖት ድርሳነት የሰፈሩ ታሪኮች እንደሚገልጹት ወደ አክሱም ጽዮን ቤተ ክርስቲያን አዘውትሮ በመሄድ ጥበብንና እውቀትን እንዲቸረው ፈጣሪውን አጥብቆ ይለምን ስለነበር ፈጣሪውም ይህንን ልመናውን ሰምቶ ኅዳር 6 ቀን በ527 ዓ ኋላ ላይ በሰማያዊ ጸጋ ታግዞ ፈጥሯቸዋል የሚባሉት በግዕስ በእዝልና በአራራይ ዜማ የመሰሉ ሶስት አዕዋፋትን ከኤዶም ገነት ወደ እርሱ መላኩንና እሱም በአካል ተነጥቆ ቅዱሳን መላእክት በዜማ በመሐሌትና በቅኔ ፈጣሪን በሚያመሰግኑባት ሰማያዊት ኢየሩሳሌም መሐሌትን ጠንቅቆ እንደተማረ ይተርካሉ። በማግስቱም ወደ ቀድሞ ቦታው ከተመለሰ በኋላ አክሱም ከተማ በምትገኘው ጽዮን ቤተ ክርስቲያን ገብቶ ድምፁን ከፍ በማድረግ ዓለም ሳይፈጠር ለነበር እና ዓለምን አሳልፎ ለዘላአለም ለሚኖር ለአብ ምስጋና ይገባል፣ ለወልድም ለመንፈስ ቅዱስም ምስጋና ይገባል የሚል የሰማያዊ ዜማ ምስጋናውን ማቅረቡንና ይኸው ለመጀመሪያ ጊዜ ጣዕመ ዜማውን ያሰማበት እንዲሁም ጥበብና ጸጋ ከፈጣሪ ተገልጦለታል የተባለውን ቦታ ሙራደ ቃል ወይም የቃል መውረጃ እየተባለ እንደሚጠራ ዜማዋም ከሰማይ የወረደች መሆኗን ለማመልከት አርያም ማለትም ከመላእክት ወይም ከሰማይ የተገኘ በማለት እንደ ስየማት ነው ሃይማኖታዊ ድርሳናትና ልዩ ልዩ ጥናቶች የሚያብራሩት። ቅዱስ ያሬድ በግዕዝ በእዝልና በአራራይ ዜማውን እያሰማ እግዚአብሔርን ማመስገኑን ቀጠለ። በዚህም የሰውን ልጅ ወደ መንፈሳዊው ዓለም የሚስቡና ካህናትና ምዕመናንንም በአይነ ህሊናቸው ከፈጣሪያቸው ጋር የሚያስተያዩና የሚያገናኙ ጊዜ የማይሽራቸው ረቂቅ መንፈሳዊ የቤተ ክህነት የምስጋና የዜማ ስልቶችን አቀናብሮ ለትውልድ አሳልፏል። ከዚህ ሌላ ቅዱስ ያሬድን ብቸኛ ከፍተኛ የግዝ ስነ ጽሁፍ መስራች አድርጎ ለማየት በቂ ምክንያት አለን ሲሉ ፕሮፌሰር ጌታቸው ኃይሌም በ1999 ዓ ም የቅዱስ ያሬድ ታሪክና የግዝ ስነ ጽሁፍ በሚል ርዕስ ለንባባ በቁት ጥናታቸው የጠቢቡን ሊቅነት አረጋግጠዋል። ከ540 እስከ 560 በነበሩት ዘመናትም ከቅዱስ መጽሐፍት የወሰዳቸውን ልዩ ልዩ ርዕሰ ጉዳዮች በፈርጅ በፈርጁ እየለየ በድርሰት ስራዎቹ እንደ ፈርጥ ተጠቅሞባቸዋል ሲሉም ምሁሩ ይገልጻሉ። እነዚሁ ከብሉያት፣ ከአዲሳት፣ ከሊቃውንት እየጠቀሰ ያዘጋጃቸው መንፈሳዊ ይዘት ያላቸው አምስቱ የዜማ መጽሐፍት ወይም ድርሰቶቹ መጽሐፈ ድጓ፣ ጾመ ድጓ፣ ዝማሬ፣ መስዋዕትና ምዕራፍ በመባል ይታወቃሉ። በሰማያት የሰማ በጀርመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የክሮንበርግ ደብረ ኃይል ቅዱስ ኡራኤል ወቅዱስ ያሬድ ደብር ከግንቦት 9-11-2011 ዓ.ም ለሁለተኛ ጊዜ ባዘጋጀው ዝክረ ቅዱስ ያሬድ መርሃ ግብር ከመላው አውሮጳና ከኢትዮጵያ ጭምር በመጡ ሊቃውንተ ቤተ ክርስቲያን በርዕሰ ሊቃውንት ቅዱስ ያሬድ ሕይወትና ሰማያዊ የጥበብ ጸጋዎቹ ዙሪያ ልዩ ልዩ ጥናታዊ መረጃዎች፣ ያሬዳዊ ዜማዎች፣ ቅኔዎችና ልዩ ልዩ ዝግጅቶች ቀርበዋል። በክሮንበርግ የደብረ ኃይል ቅዱስ ኡራኤል ወቅዱስ ያሬድ ቤተክርስቲያንና። ና በካልስረወ የአቡነ ተክለ ሃይማኖት ደብር አስተዳዳሪ የሆኑት መልአከ ስብሐት ተክሌ ሲራክ ለኢትዮጵያ ኦርቶዶክስ እምነትም ይሁን ለዓለም ታላላቅ ተግባራትን ያከናወነው ሊቁ ያሬድ ከሰማያዊ ጸጋ የተጀራቸው ረቂቅ ዘመን ተሻጋሪ የዜማ ድርሰቶቹና የሃይማኖት ድርሳኖቹ ዛሬም ለቤተ ክህነት በእያንዳንዷ ዕለት ከፍተኛ አገልግሎት እያበረከቱ ቢገኙም እሱ ግን ተገቢውን ክብር ሳያገኝ ቆይተዋል። ያሉት ቅዱስ ያሬድ የማይከበርበት ቀን የለም። ቤተክርስቲያኒቱ የምትጠቀምበት ዜማ ሁሉ የቅዱስ ያሬድ ነው። ሌሎቹ ከሱ በኋላ የተነሱ የደረሷቸው ድርሰቶች የቅዱስ ያሬድ ናቸውን። ለምሳሌ ያህል አባ ጊዮርጊስ ዘጋስጫን ብናነሳ ሰዓታትን ደርሷል። አባ ጊዮርጊስ ዘጋስጫ ሰዓታትን ሲደርስ ከአባቱ ከቅዱስ ያሬድ ያገኘውን ያንን ዜማ ይዞ ነው። እንደውም አንዳንዶቹ ቅዱስ ያሬድን እንደ ዘማሪም ብቻ የሚያዩዋሉ። ቅዱስ ያሬድ ጻድቅ ነው፣ መናኝ ነው። እያዜመ ንጉሥ አጼ ገብረ መስቀል በጦር እስከሚወጋው ድረስ ደሙ እስከሚፈስ ድረስ የታገሰ ሰማዕትነትን የተቀበለ ማለት ነው። እንደ ጻድቃን በዱር በገዳም ውስጥ የኖረ ጻድቅ፣ መናኝ፣ ጸሎት ሰሚ፣ ስለት ሰሚ ነው ቅዱስ ያሬድ። በተለይ ደግሞ በቦታው ደብረሃዊ በሚባለው በሰሜን ተራራ አካባቢ በሚገኘው ገዳሙ ሄዶ ሱባኤ የያዘ በዛ ቦታ ተቀምጦ የቅዱስ ያሬድ ዜማ በትክክል ይሰማዋል። ቅዱስ ያሬድ ተሰውሯል፣ አልሞተም። ስለዚህ ቅዱስ ያሬድ አሁንም እየዘመረ ነው ያለው። ብንችልስ ለነዚህ ለነጮቹም ጭምር በውጭ ዓለም ለሚኖሩ ጭምር አስተምረን አሳውቀን የቅዱስ ያሬድን ክብር እነሱም ጭምር እንዲገልጹ ማድረግ ይገባናል ማለት ነው። በጀርመን በየዓመቱ የሚከበረው ዝክረ ቅዱስ ያሬድ መርሃ ግብር በውጭ የተወለዱ ህጻናት ሃይማኖታቸውን ባህላቸውንና ቋንቋቸውን ጠብቀው እንዲኖሩ ከፍተኛ ጠቀሜታ ይኖረዋል ሲሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና አካባቢዋ ሀገረ ስብከት ዋና ስራ አስኪያጅ ሊቀጳጳስ ብፁዕ አቡነ ዲዮናሲዮስ ገልጸዋል። መሀሌታዊው ቅዱስ ያሬድ አምላካዊ ጸጋውን ተጠቅሞ ያበረከተው ዜማ በኢትዮጵያ የኦርቶዶክስ አማንያን ብቻ ሳይሆን በመላው የኢትዮጵያ ህዝብና በዓለም ማህበረሰብ ጭምር ሁሌም ሲዘ የሚኖር ነው ሲሉም ሊቀ ጳጳሱ ተናግረዋል። መቼም ቅዱስ ያሬድ ለሀገሪቱም ለቤተ ክርስቲያናችንም ከፍተኛ የሆነ አስተዋጽኦ ያደረገ ጻድቅ ቅዱስ ነው። ቤተ ክርስቲያናችንን ስናስብ ከቅዱስ ያሬድ ለይተን ማሰብ ያስቸግራል። በተለይ ቅዳሴውም ማሕሌቱም ሌላው አገልግሎት ሁሉ ከቅዱስ ያሬድ ውጭ የማይታሰብ ነውና ቀጣው ትውልድ እንዲያውቀው እንዲረዳው ለማድረግ ነው። በተለይ እያደጉ ላሉ ወጣቶች ይህንን የቅዱስ ያሬድን ዜማ በተመለከተ በሚገባ እንዲያውቁት ለማድረግ በተለየ በኢትዮጵያዊ ባህል እንዲያድጉ በጎሜና ይኖራሉ ብዬ ነው ተስፋ የማደርገው። ኢትዮጵያ በዘመናዊ የሙዚቃ ቅንብር አምስት ድምጽ ማለትም ፔንታቶኒክ ስኬል መጠቀሟ ቢታወቅም ልዩ የሚያደርገው ባህሪ በዚሁ በአምስቱ ድምጽ ውስጥ ትዝታ፣ ባቲ፣ አንቺሆዬና አምባሰል የተሰኙ አራት ቅኝቶችን በዋናነት እንደምትጠቀምባቸው ነው የሙዚቃ ሊቃውንት የሚያስረዱት። በተለይም ደግሞ በቤተ ክህነት ዜማ በግዕዝ እዝል ና አራራይ በሚቀርቡት የቅዱስ ያሬድ ስራዎች ውስጥም ሶስቱ ማለትም ትዝታ፣ አንቺ ወዬ ና አልፎ አልፎም በባቲ ደረጃ የዜማ ቅኝቶች መቅረባቸው ተወራራሽነታቸውን ያመለክታል ሲሉ አንዳንድ ጥናቶች ይጠቁማሉ። በጀርመኑ የዝክረ ቅዱስ ያሬድ አመታዊ መርሃግብር ከቀረቡ ልዩ ልዩ ጥናቶች መካከል ደግሞ የቤተክርስቲያን ክርስቲያን የአማርኛ መዝሙራት ያሬዳዊ ይዘታቸውን እየጠበቁ ይጠብቁ ነው ወይስ ፈርስተዋል? በሚል ርዕስ የማህበረ ቅዱሳን በተለያዩ ጊዜያት ያካሄደውን ጥልቅ ምርምር መነሻ አድርገው ለዝግጅቱ ታዳሚዎች የመወያያ ነጥብ ያቀረቡት በጀርመን ብሬመን የቅዱስ እስጢፋኖስ ደብር አስተዳዳሪ እና በጎቲንገን ዩኒቨርሲቲ የኢኮኖሚክስ መምህር እንዲሁም የድህረ ምረቃ ተመራማሪ የሆኑት ቀሲስ ዶክተር ሙሉ አለም ያብባል አንዱ ናቸው። የአማርኛ መዝሙራት ቀደምት ያሬዳዊ ይዘታቸውን ስተው ከዘመናዊ ሙዚቃ የሰርግ የጭፈራና አልፎ አልፎም የሙሾ ዜማ ጋር እየተወራረሱ መሄዳቸው በቤተክርስቲያኒቱ ክርስቲያኒቱ ጥንታዊ ሃይማኖታዊ ሴት ላይ የተደቀነ ከፍተኛ አደጋና ና የባህል ወረራ ነው ሲሉም ይገልጻሉ። እኔ ያጠናውት አሁን እየተዘመሩ ያሉ ቤተክርስቲያን ውስጥ ያሉ ዜማዎች በተለይ ከቅዱስ ያሬድ ዜማ የወጡበት አጋጣሚ አለ ያሬድን የማይመስሉበት ቀጭታ ከውጭ የሚቀዱበታል። ያ ደግሞ የራሷ የሆነ ዜማ ያላት ቤተክርስቲያን ከውጭ ዜማ ቅኝት መዋሱ የሚያመጣውን ቀውስ የሚያመጣውን ተፋልሶ የሚያሳይ ጥናት ነው ብዛት የማቀርበው ያሬዳዊ ይህንን በምሳሌ ሊገልጹልን ይችላሉ? ባጭሩ ከዘፈን ይወሰዳል። ሀመል ማልሀመል ማል ሀመል ማለወርቅ የሚል መዝሙር ቤተክርስቲያን ውስጥ ገብቶ ይዘመራል። ይሄ ግን አለምሽ ዛሬ ነው ዛሬ ከሚለው ዘፈን የተወሰደ ነው። እንዲህ አይነት ከዘፈን ተወስደው ግን በከበሮ ሲመቱ መዝሙ ዝሙር መስለው ቤተክርስቲያን ውስጥ ይገባሉ። በጣም ከበቂ በላይ የሆነ ሀብት ያላትን ቤተክርስቲያን ከውጭ ዜማ ገብቶ ሲያደበላልቀው ቤተክርስቲያኒቱ መለያዋን መታወቂያዋ ልታጣ ትችላለች። ግጥሙንም ዜማ ግጥሙም እንዲሁ ያሬዳዊነቱን መግለጽ ትቶ እንዘምራለን ስትናፍቀን አይነት አገላለጽ ኦርቶዶክሳዊ አይደለም። ኦርቶዶክሳዊ የሚዘምረው እግዚአብሔር ሲናፍቀው አይደለም። እግዚአብሔር የሆነ ጊዜ የሚናፍቀው የሆነ ጊዜ የሚረሳው አይደለም። አላምላኩ ሁል ጊዜ ይዘምራል። መላካ አርያም ዳዊት ከፍ ያለው በጀርመን ኑረንበርግ የጽርሃ አርያም ቅድስት ስላሴ ቤተ ክርስቲያን አስተዳዳሪ ናቸው። የቅዱስ ያሬድ ሰብእና ተአምራት፣ ሃይማኖታዊ አገልግሎትና መንፈሳዊ የዜማ ስልቶቹ በተዘከሩበት የክሮንበርጉ መርሃ ግብር ቅዱስ ያሬድ እና ቅኔ የተሰኘ ጥናት አቅርበዋል። ለኢትዮጵያ የቅኔ እድገት እና ጅማሮ አንዱ መሰረት ማህሌታዊው ቅዱስ ያሬድ ነው ያሉት እኚው የሃይማኖት ሊቅ በያሬድ መንፈሳዊ የዜማ ቅኝቶች እና የሃይማኖት መጽሐፍት ተመርኩዘው በተጻፉ ግጥሞች ላይ ጥናት ያካሄዱ አንዳንድ የግብፅና የውጭ ተመራማሪዎች በረቂቅ ሰማያዊ ቅኔ ጥበቡ ተገርመው እንዲያለ ጥበብስ ከኢትዮጵያውያን አይመነጭም ምናልባት ከሶሪያ ወይም ከሌላ ሀገር የተቀዳ ወይም የተኮረጀ ሊሆን ይችላል የሚል ተጨባጭነት የሌለውና የተዛባ መላምት በማቅረብ ታሪካችንን የመቀማት ሴራ እንደሚያደርጉ በማውሳት ጉዳዩ ልዩ ጥንቃቄ እንዲሰጠው መክረዋል። የውጭ ሰዎች ቅኔንም ለማጥናት ሞክረዋል። በተለይም ሙራድ ካሚል የሚባል ግብፃዊ ጥናት አበባ አድርጓል እሱ ግን ያጠናው ቅኔውን ውስጡን ባህሪውን ሳይሆን ዜማ ልኩን ወይም ምጣኔውን ነው ለማጥናት የሞከረው እና ይህ ሰው ወደ መቶ ሀያ ከዚያ በላይ ቅኔዎች ሰብስቦ እነሱን ምጣኔያቸውን አጥንቷል በመጨረሻ ላይ በእውነት ይሄ ቅኔ የኢትዮጵያ ሜንታሊቲ ነው ወይ ያፈለቀው? ይልና ነገር ግን ይህን ለመመልስ ቀላል አይሆንም። ምናልባት ከኮብቶች ላይ ወደ ከግብጾች ከግብፃውያን ወደ ሀገራቸው ወስደውት እንደ ሰዓታት ሰዓታትን የግብፃውያን ሰዓታት አለ። በዚያ ሰዓታት መልክ ግን ሌላ እና አባ ጊዮርጊስ ዘጋስጫ አደርሰዋል። እንደዚህ ሁሉ ቅኔንም እንደዚህ ከሌላ የወሰዱት ይሆን ወይ ይልና ከግብፃውያን እንዳይሆን የእሱ ምስክር የለውም ግብፃውያን ያላቸው ሁለት አይነት ግጥሞች ናቸው ይላል ራሱ እና ይሄ እንዳይሆን እሱ ነው። ነገር ግን ምናልባት ከሶሪያም ጋራ ግንኙነት ስለነበረ ከዚያ ሊሆን ይችላል ብሎ ከኢትዮጵያ ለማውጣት ይሞክራል። ስለዚህ ባይኖር እንኳን ከኢትዮጵያ አልፈለቅም የሚል መረጃ እንኳን ሳይኖረው ከኢትዮጵያ ለማውጣት ይሞክራል እና ይህንን ትውልዱ በዚህ ቁጭት ሊኖረውና ቅኔንም እየተማረ ለእንደዚህ አይነቱም ምላሽ ለመስጠት መነሳት ያስፈልገዋል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የጀርመንና አካባቢው ሀገረ ስብከት ምክትል ዋና ስራ ማስኪያጅና በፍራንክፈርት የምስካየ ህዙናን መድኃኔ ዓለም ቤተ ክርስቲያን አስተዳዳሪ መልአከ መዊ ቀሲስ ልሳን ወርቁ ቤ በጀርመን የተጀመረው የታላቁ ሊቅ ቅዱስ ያሬድ ዝክር በመላው ዓለም ተጠናክሮ ሊቀጥል ይገባዋሉ ያሉት፣ ይህ ደግሞ አንድም ለዓለም ትሩፋት የሆኑት ጥንታዊ የቤተ ክርስቲያኒቱ ታሪኮች ተጠብቀው እንዲኖሩ ለማድረግ የሚያስችል ሲሆን በሌላ በኩልም በውጭ የሚኖሩ ኢትዮጵያውያንና ልጆቻቸው እምነታቸውንና ባህላቸውን ጠብቀው እንዲኖሩ ከማድረግ አኳያ የጎላ ጠቀሜታ ይኖረዋል ያሉት ከልጆቻቸው ጋር በመሰናዶ ላይ ታደሙ ምእመናንም ከቀረቡት ልዩ ልዩ ጥናቶችን ከፍተኛ ግንዛቤን መጨበጣቸውንና በውጭ ተወልደው ለሚያድጉ ህጻናትም የእንዲህ አይነቱ መርሃ ግብር መጠናከር ከፍተኛ ጠቀሜታ እንዳለውን የገለጹልን ገነት ዘወዴ ይባላሉ። እንግዲህ ያው ጠቀሜታው ሊቁን የምንዘክርበት ብሎም ደግሞ በተለይ አሁን ለልጆቻችን ለሚቀጥለው ትውልድ ታሪኩን የምናስተላልፍበት አንደኛው መንገድ ነው እና ያው ዝማሬውን ቅዳሴውን እያወቁ ያድጋሉ ማለት ነው እና ለምሳሌ ማህሌት ይቆማል፣ ወረቡ ምሉ ይሄ ሁሉ የቅዱስ ያሬድ እሱ የደረሰው ደራሲ ነው። እሱ የደረሰውን ልጆቹ እያወቁ ከዛ ለወደፊቱ ለትውልድ ይተላለፋል። የክሮንበርግ ደብረ ራይል ቅዱስ ራይል ወቅዱስ ያሬድ ደብር አባል የሆነ ወጣት ፋሲል ጥላሁን በተለይም ህጻናትን ቤተክርስቲያን ውስጥ በሚደረጉ ዝግጅቶች ውስጥ ያላቸውን ተሳትፎ ለማሳደግ እና በመልካም ስነ ምግባር ታነጸው እንዲያድጉ ለማድረግ እንደ ስካይፒ ባሉ የማህበራዊ መገናኛ ዘዴዎች ጭምር የማስተማሪያ ዘዴዎች ተቀይሰው ውጤት ማምጣታቸውን ነግሮናል። በተለይም ደግሞ በደብራችን ያሉትን አስተዳዳሪ በቅዱስ ያሬድ ጋር ያላቸው የድጓው መምህርም ስለሆኑ በዛ ምክንያት ልጆችም ዛሬ እየተማሩ ነው። እንደ እግዚአብሔር ፍቃድ እንግዲህ ከቅርብ ጊዜ በኋላም ደግሞ ዲያቆናቶች የሚሆኑ ልጆች ፈርተዋል ና ቅዱስ ያሬድም ታሪክ በብዛት ያሉ ሕጻናቶች ያቃሉ እየተማሩም ነው። ትምህርት ተዘጋጅቶላቸው በአካል እንደዚሁም ደግሞ በስካይፒ በሳምንቱ ሁለቴ ውስጥ የቅዳሴ ትምህርትና የቃል ትምህርት ይማራሉ። የኢትዮጵያዊው የዜማና የቅኔ ሊቅ ቅዱስ ያሬድ ዝክር ከጀርመን ሌላ በተወለደባት አክሱም ከተማም በተለያዩ መርሃ ግብሮች መከበሩ ይታወሳል። ከመላው አገሪቱ የዜማና የቅኔ ሊቃውንት፣ የታሪክ ምሁራንና በርካታ ምዕመናን በታደሙበት በዚሁ ዝግጅትም በተለይም ሙራደቃል ቃል በተባለውና ለያሬድ ሰማያዊ ጥበብና እውቀት የተገለጸበት ቦታ ነው ተብሎ በሚታመነው ስፍራ ልዩ ልዩ ዜማና ቅኔዎች የቀረቡ ሲሆን በአክሱም ከተማ ለቅዱስ ያሬድ ሐውልት ለመገንባት የመሰረት ድንጋይ ተቀምጧል። አድማጮቻችን በጀመን በጀርመን በቅርቡ የተከናወነውን ዝክረ ቅዱስ ያሬድ ልዩ መርሐ ግብር በተመለከተ ያጠናቀርነው ዝግጅት በዚያው በቃ የፕሮግራሙ አዘጋጅ እንዳልካቸው ፈቃደ ነኝ ደናውኑ